በአክሱም ከተማ ሕዝብ በሚሰበሰብበት ቦታ አደጋ ሊያደርስ ነበር ተብሎ የተጠረጠረ ቦምብ መያዙን የከተማዋን ፖሊስ አስታውቋል። ቦምቡ በከተማዋ የኮከብነት ማዕረግ ባለው ሆቴል መኝታ ክፍል ውስጥ ነው የተገኘው ብሏል። ሆቴሉ የመንግስትና የድርጅቶች ስብሰባዎች በተደጋጋሚ የሚካሄዱበት መሆኑን ገልጦ ሙሉጌታ አጽባ ተከታዩን አጭር ዘገባ ልኮልናል። በትግራይ ክልል በአክሱም ከተማ በሰዎች ላይ ጉዳት ሊያደርስ ታቅድ ነበር የተባለ ቦምብ በቁጥጥር ስር መዋል ነው የተገለጸው። የተገኘውን ቦምብ የእጅ ሆኖ ጸረ ሰው መሆኑን ነው የከተማዋ ፖሊስ ያስታወቀው። የአክሱም ከተማ ፖሊስ አዛዥ ዋና ኢንስፔክተር አሸብር ካሳም ለቪኦኤ እንደተናገሩት ቦምቡ ሕዝብ በሚሰበሰብበት አካባቢ አደጋ ሊያደርስ ይችላል ተብሎ የተጠረጠረ ነው። ፖሊስ ንሱ አወጡ ጥቆማ መሰረት ምግባር ፖሊስ ከህብረተሰብ ጋር ተሳስሮ ያገኘውን ጥቆማ በመያዝ በዚህም የተጠርጣሪውን ቦታ በመፈተሽ እስራኤል ሰራሽ የእጅ ቦምብ ጸረ ሰው ነው የተገኘው። በዚህም ቦምቡ በመያዝ ከተጠርጣሪው ጋር ሰፊ የማጣራት ስራ እየተካሄደ ነው። አላማው ምንድ ነው? ፖለቲካዊ ሁኔታውስ በምንድ ነው የሚገለጸው? የሚለው በቀጣይ ፍርድ ቤት ከወሰነ በኋላ ቢገለጽ ነው የተሻለው ብየነማም ነው ነው ያሉት። ቦምቡ በአክሱም ከተማ ከሚገኙ ባለ ኮኮብ ሆቴሎች በአንዱ መኝታ ክፍል የያዘ ግለሰብ መገኘቱና ሆቴሉ በተደጋጋሚ መንግስታዊ እና የድርጅት ስብሰባዎች የሚካሄድበት ነው ብለዋል ዋና ኢንስፔክተር አሸብር። የአካባቢው ህብረተሰብ ተጠርጣሪው ከነ ቦምቡ እጅ ከፈንጅ እንዲያዝ አጋዥ ነበረ ብለዋል። ተጠርጣሪው ግለሰብ በቁጥጥር ስር ውሎ ምርመራ እየተካሄደበት ነው ሲሉም ገልጸዋል። የማጣራት ሂደቱ ላለማደናቀፍ ሲባልም የተጠርጣሪው ማንነት ከመጥቀስ እንቆጠባለን ብለዋል። የፖሊስ አዛዡ እንዲሁም የሆቴሉን ስም አልጠቀሱም። በቀጣይ ግን ሂደቱን በማጣራት ለህዝብ ግልጽ እናደርጋለን ሲሉ ተናግሯል። ለአሜሪካ ድምጽ ሙልጌታ ጽበሃ መቀለ